የአፍሪቃ መሪዎች ከኒውዮርክ የተባበሩት መንግስታት ድርጅት ዓመታዊ ጉባኤ መልስ ለአዲሱ ዘላቂ የልማት ግቦች ትግበራ ስኬታማነት አዳዲስ የፖሊሲ አማራጮች የገንዘብ ምንጭና የመረጃ አያያዝ መንገድ ያስፈልጋቸዋል። አፍሪቃውያኑ አዲሶቹን ዘላቂ የልማት ግቦች ስኬታማ ለማድረግ ባለፉት 15 ዓመታት በከወኗቸው የምዕተ ዓመቱ የልማት ግቦች አመርቂ ተግባራት ላይ መሰረት ሊያደርጉ ይገባል ሲል አዲስ የወጣው ዘገባ አትቷል። የአፍሪቃ ህብረት፣ የአፍሪቃ ልማት ባንክ፣ የአፍሪቃ ኢኮኖሚ ኮሚሽንና በተባበሩት መንግስታት ድርጅት የልማት ፕሮግራም የአፍሪቃ ቢሮ በጋራ ያወጡት ዘገባ የትምህርት ተደራሽነትን በማስፋት የሴቶችን ፖለቲካዊ ውክልና በማሳደግ የህፃናትና እናቶችን ሞት እንዲሁም የኤችአይቪ ኤድስ ስርጭትን በመቀነስ ረገድ አስደናቂ ስኬት አስመዝግበዋል ብሏል። ለመሆኑ አፍሪቃውያኑ ከምዕተ መቶ የልማት ግቦች የተወሰኑ ኢላማዎችን ማሳካት ለመቻላቸው ምክንያቶቹ ምንድን ናቸው? ኢኑቺ ካሞዌንዶ በተባበሩት መንግስታት ድርጅት የልማት ፕሮግራም የአፍሪቃ ቢሮ የኢኮኖሚ ባለሙያ ናቸው። የተለያዩ ምክንያቶች አሉ። አንዱና ዋነኛው ፖለቲካዊ ቁርጠኝነትና አመራር ነው። በእነዚህ ግቦች የተሻለ ስኬት በተመዘገበባቸው ሀገሮች በመንግስት በኩል አገራዊ የባለቤትነት ስሜት አለ። ይህ የባለቤትነት ስሜት በተግባር ላይ ባሉት አገራዊ ፕሮግራሞች ውስጥ እንዲካተት ያግዛል። ለምሳሌ በሩዋንዳ ለፆታ እኩልነት በተለይም የሴቶችን የፖለቲካ ውክልና ለማሳደግ የመንግስት የፖለቲካ ቁርጠኝነት ስርዓትና አመራር አስተዋጽኦ ከፍተኛ ነው። ለዚያም ነው በሩዋንዳ ፓርላማ ሴቶች አብላጫውን ወንበር ያገኙት። በዘገባው መሰረት ጋምቢያ ከጎርጎሮሳዊ 1990ና እስከ 2010 ባሉት ዓመታት ድህነትን 32 በመቶ መቀነስ ችላለች። ኢትዮጵያ ለግብርና ትኩረት በመስጠትና የገጠር አኗኗርን በማሻሻል ድህነትን በአንድ ሶስተኛ በመቀነስ በምዕተ ዓመቱ የልማት ግቦች ስኬት ማስመዝገቧ ተገልጧል። በዚህም ኢትዮጵያ ድህነት አርባ በመቶ ከቀነሰባቸው ሴኔጋል፣ ዩጋንዳ፣ ሞሪታንያ፣ ጋና፣ ኒጀር፣ ካሜሩንና ማሊ ተርታ ተመድባለች። ግብፅ፣ ደቡብ አፍሪቃ፣ ቦትስዋና፣ ጊኒ፣ ስዊዚላንድ እና ናሚቢያ ከጎርጎሮሳዊው 1990 ዓ ም ጀምሮ ድህነት በ50 በመቶ የቀነሰባቸው ተብለዋል። በኒጀር የጉልማሳ ወንዶች የትምህርት አገልግሎት ባሎች፣ በሴቶች የስነ ተዋልዶ ጤና የቤተሰብ ምጣኔና ለጾታ እኩልነት አጋር እንዲሆኑ በማስቻሉ ዘገባው ከአህጉሪቱ ስኬቶች ተርታ መድቦታል። በችግኝ ተከላ የደን ሽፋኗን በስድስት በመቶ ያሳደገችው ኬፕ ቨርዴ በአካባቢ ጥበቃ ይበል የሚያሰኝ ስራ ሰርታለች ተብሏል። ከጎርጎሮሳዊው 2015 እስከ 2018 ዓ ም ባሉት ዓመታት ለአፍሪቃ የሚያስፈልገው የልማት እርዳታ ሊቀንስ እንደሚችል ዘገባው አትቷል። የልማት እርዳታው መጠን በአማካኝ በአመት 47 27 ቢሊዮን ዶላር ይሆናል። ይህ የልማት እርዳታ ጉዳይ በምዕተ ዓመቱ የልማት ግቦች በአፍሪካ ከገጠሙ ችግሮች አንዱ መሆኑን ኢኑቺ ካሞ ዌንዶ ይናገራሉ። ለምዕት ዓመቱ የልማት ግቦች የሚያስፈልገው ገንዘብ ችግር እንደነበር ሁላችንም እንስማማለን። የምዕት ዓመቱ የልማት ግቦች ያደጉት ሀገሮች ከዓመታዊ የምርት መጠናቸው ዜሮ ነጥብ ሰባት በመቶ ለማዋጣት ቃል በገቡት የልማት እርዳታ ላይ ጥገኛ ነበር። እሱም ቃል በተገባው መሰረት አልመጣም። ይህ ዘገባ በሚጠናቀርበት ወቅት በርካታ የአፍሪቃ ሀገሮች በምዕተ ዓመቱ የልማት ግቦች ያላቸውን አፈጻጸም ለመፈተሽ የሚያስችል የመረጃ አያያዝ አለመኖር ከፍተኛ ችግር መሆኑን ኢኑቺ ካሙዌንዶ ተናግረዋል። ዘገባው የምግብ ዋስትናን ጨምሮ በአፍሪቃ መፍትሄ ያጡ ዘላቂ ችግሮችንም ጠቃቅሷል። ከጎርጎሮሳዊ 2011 እስከ 2013 ዓ ም ባሉት ዓመታት 25 በመቶ አፍሪካውያን የረሃብና የተመጣጠነ ምግብ እጦት ችግር ተፈታትኗቸዋል። ለዚህም ግጭት፣ ድርቅና የጎርፍ መጥለቅለቅ በመንስኤነት ተቀምጠዋል።